ቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ሄኖክ ሰማ ጊዜር ነ ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምረዋል። ከጽዮን ግርማ ጋር ለ30 ደቂቃዎች አብረናችሁ ጫፍ እንደርሳለን። ሰላም። እንደምናመሻችሁ። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ባለፉት ሶስት አስርት ዓመታት በከፍተኛ ስልጣን ያገለገሉ አምስት የኢህአዴግ ባለስልጣናትን በጡረታ አሸኙ። መውጣት ካለብኝ ጊዜ በላይ ነው የቆየሁት። ስለዚህ አሁን መውጣቴ ለራሴ በሆነ ለቀጣ ስራይ ልቹ ሁኔታ ነው ያለው። በጸጋ ነው የተቀበልኩት። ለረጅም ጊዜ በንግድና ኢንዱስትሪ ሚኒስቴር መስሪያ ቤቶች ያገለገሉት አቶ ታደሰ ኃይሌ የተናገሩት ነው። የፖለቲካ ፍልስፍና ምሁሩ ዶክተር ዳኛቸው አሰፋ በበኩላቸው ውሳኔው አስፈላጊ ነበር ይላሉ። አይ ይሄ ውሳኔ መቼስ የግድ መደረግ ያለበት ነው። እንዴት ብትለኝ፣ እኚህ ጠቅላይ ሚኒስተር በህዝብ ግፊት የመጡ ጠቅላይ ሚኒስተር፣ በስንት ትግል የመጡ ጠቅላይ ሚኒስተር፣ ለውጥ ለማምጣት የመጡ ጠቅላይ ሚኒስተር፣ የድሮውን አመራር ይዘው ሊቀጥሉ አይሽም። በቅርቡ ከእስር የተፈታው ኢትዮጵያዊ ጸሐፊ እስክንድር ነጋ በቅርቡ ከቤተሰቡ ጋር ከረጅም ጊዜ መለያየት በኋላ ተገናኝቷል። ልጁን ወደ ኢትዮጵያ እንደሚመለስ ሲነግረው ምን አለው? ኢትዮጵያ መለሳለሁ ስለው ስቅስቅ ብሎ አልቅሶ? ሰው ለምን ትመለሳለህ ስለው አይ ሀላፊነት አለብን መመለስ አለብኝ እዛም ያልተጠናቀቀ ስራ አለ ስለው ስቅስቅ ብሎ አልቅሶ ነፍሴን ረብሾታል። እስክንድር የምሽቱ እንግዳችን ይሆናል። ሁሉንም ከዝግጅታችን ታገኛላችሁ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። ፈጠር ላሉ ዜናዎቻችን በድጋሚ ተመልሰን መጥተናል ከዛሬዋ ጨረቃ መውጣት ጋር የዩናይትድ ስቴትስ ውስጥና በመላው ዓለም ራማዳንን የምታከብሩ ሙስሊሞች ሁሉ ሰላምታዬና መልካም ምኞቴ ይድረሳችሁ ሲሉ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ዛሬ መልእክት አስተላልፈዋል። ቅዱስ ቁርአን ለነቢዩ መሐመድ በፍቅርና በጸሎት የተገለጸበትን ቅዱስ ራማዳን ወር ሙስሊሞች እንደሚያስቡት በመልእክታቸው ጠቅሰው ይህንን ቅዱስ ጊዜ ብዙዎች የሚያከብሩት በጾም በዘካ በሶላትና ቅዱስ ቁርአንን በመቅራት እንደሆነ አስታውሰዋል። ራማዳን መንፈሳዊ ብልጽግናን ለማጥለቅና አምላክ የቸረንን የበዙ በረከቶችን ማድነቃችንን ለማደስም ራሳችንን የምመረምርበት ጊዜ ነው ብለዋል ፕሬዚዳንት ትራምፕ። የዩናይትድ ስቴትስ ኤምባሲ ወደ ኢየሩሳሌም ይዛወር በነበረ ጊዜ ከእስራኤል የጸጥታ ኃይሎች ጋር ከትናንት በስቲያ በተካሄዱ የድንበር ላይ ግጭቶች ከተገደሉ ፍልስጤማውያን መካከል የተወሰኑትን አስከሬኖች ለመቅበር አደባባይ የወጡ በሺዎች የሚቆጠሩ ፍልስጤማውያን እንደሚቀበሉ ዝተዋል። ስድሳ ፍልስጤማውያን በተገደሉበትና ሁለት ሺ ሰባት መቶ የቆሰሉበት ይህንን ጥቃት የተባበሩት መንግስታት ድርጅት ባለሥልጣናት የጭካኔ አድራጎት ሲሉ አውግዘውታል። ትናንት ለቀብር የወጡት ፍልስጤማውያን ሐዘንተኞች በመንፈስና በደም ሰማዕትነታቸውን እንጠብቃለን እያሉም ዘምረዋል። ባለፈው የካቲት ሶሪያ ውስጥ የደረሰው የኬሚካል ጥቃት በክሎሪን ጋዝ የተፈጸመ ነበር የሚል ድምዳሜ ላይ መድረሳቸውን የዓለም አቀፉ የኬሚካል የጦር መሳሪያዎች እገዳ ድርጅት መርማሪዎች አስታወቁ። ቡድኑ ምርመራውን ያካሄደው ከጤና ሰራተኞች ና ከእማኞች የምስክርነት ቃሎች በመሰብሰብ እንዲሁም ጥቃቱ ከተፈጸመበት ከኢድሊብ ክፍለ ሀገር ሳራቄብ አካባቢ ናሙናዎችን በመውሰድ እንደሆነም ተገልጿል። በወቅቱ ጥቃት የተፈጸመባቸው ሲቪሎች የመተንፈስ ችግር ና በልብሶቻቸው ላይ የክሎሪን ሽታን ጨምሮ ለክሎሪን ጋዝ የመጋለጥ ምልክት ያሳዩ እንደነበር የሕክምና ባለሙያዎች ማረጋግጣቸውን ቡድኑ አስታውቋል። በስተመጨረሻም ሰሜን ኮሪያ ብቻ የኒኩሌር መሳሪያ ባለቤትነቷን እንድትተው ለማስገደድ ዩናይትድ ስቴትስ የምትሞክር ከሆነ በፕሬዚዳንት ዶናልድ ትራምፕና በሰሜን ኮሪያ አቻቸው ኪም ጆንግ ኡን መካከል በመጭወር ሊደረግ የታቀደውን ስብሰባ ልትሰርዝ እንደምትችል ፒዮንግ ያንግ አስታውቃለች። አድማጮች ለምሽቱ የያዝናቸው ዜናዎች እነዚሁ ነበሩ። ከቀሪ የጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማግዜርና ጽዮን ግርማ አብረን ከአድማ ስንሻገር እንላችኋለን። ጋቢና ቪኦኤ ፕሮስ የምትከታተሉት የጋቢና ቪዮይ ዝግጅታችን ነው። ወደ መጀመሪያው ዘገባችን እናልፋለን። አቶ ስብሀት ነጋን ወይም አቦይ ስብሀት በመባል የሚታወቁትን ጨምሮ በኢህአዴግ በድርጅትና በመንግስት ኃላፊነት ያገለገሉ አምስት ባለስልጣናት ከኃላፊነታቸው በጡረታ እንዲያርፉ መወሰኑን የጠቅላይ ሚኒስትር አብይ አህመድ ጽህፈት ቤት አስታውቋል። የጠቅላይ ሚኒስትሩን እርምጃ ለውጥ ለማምጣት አስፈላጊ ነው ሲሉ አንድ የፖለቲካ ምሁር ሲገልጹ፣ ከተነሱት ባለስልጣናት አንዱ ደግሞ ጡረታቸውን በጉጉት ሲጠብቁት የነበረ መሆኑን ገልጸው በጸጋ እንደተቀበሉት መናገራቸውን ቴኖክስ አማክሰር ዘግቧል። በጠቅላይ ሚኒስትር አብይ አህመድ ጽፈት ቤት በጡረታ እንዲያርፉ የተገለሉት ባለፉት ሶስት አስርት ዓመታት ውስጥ በከፍተኛ የኢህአዴግ መንግሥት ባለሥልጣንነት ሲያገለግሉ የቆዩ ናቸው። ከእነዚህም መካከል አቶ ስብሃት ነጋ፣ አቦይ ስብሃት ከትግል ዘመን አንስቶ የህወሀት የፖለቲካ አባት መሪ ተደርገው የሚወሰዱ ሲሆን በአዲሱ ጠቅላይ ሚኒስትር አብይ አህመድ አስተዳደር ከፖለቲካና ከህዝብ አመራር እንዲያርፉ በጡረታ መወሰኑ ተገልጿል። ሌሎቹ በቀድሞው ጠቅላይ ሚኒስትር መለስ ዜናዊ ዘመን የኮንስትራክሽን ሚኒስትር ሆነው ያገለገሉት የደቡብ ህዝቦቹ አቶ ካሱ ይላላ፣ አቶ በለጠ ታፈረ፣ አቶ መኮንን ማን ያዘዋልና በንግድና ኢንዱስትሪ ሚኒስቴር መስሪያ ቤቶች ለረጅም ጊዜ በመሪነት ያገለገሉት አቶ ታደሰ ኃይሌ ይገኙባቸዋል። አቶ ታደሰ ኃይሌ ውሳኔውን አረጋግጠው በጸጋ እንደተቀበሉት ነው ያብራሩት እኔ አሁን በጽሮታ እንዲወጣ የተደረገው አንደኛ ከጽሮታ መውጣት ከነበረብኝ ረጅም አመት፣ ያው ከአምስት ስድስት አመት በላይ አገልግያለሁ። ያው ስለተፈለገ ለመስፋት እና የነበረውን እንዳይቋረጥ ከሚል ነበረ ምስት የሚካሄደው ስለዚህ ይሄ እንዲያውም መውጣት ካለብኝ ጊዜ በላይ ነው የቆየውት። ስለዚህ አሁን መውጣቴ ለራሴ በሆነ ለቀጣይ ስራዬ ልቹ ሁኔታ ነው ያለው። በጸጋ ነው የተቀበልኩት። በመቆየቴ ያው ብዙ ጫና ነበረብኝ ፐርሶናሊ። ስለዚህ ይሄ በጣም ነው የተቃለ ሌለ ለማለት እችላለሁ። አቶ ታደሰ ለረጅም ጊዜ በመንግስትና በህዝብ አገልግሎት ከቆዩ በኋላ እንግዲህ ወደ ጡረታው እየሄዱ ነውና ችን የመጨረሻ ድል ስጦት ሀገሪቱ በፍጥነት እያደገችበት ባለ ጊዜ በሚኒስትርነት አገልግለዋል። በአንጻሩ ደግሞ በሰብአዊ መብት ይዞታ የሚወቀስ በአለም አቀፍ ድርጅቶች የፖለቲካ ምህዳሩን በማጥበብ የሚወቀስ መንግስት አስተዳደር ውስጥ አገልግለዋል እና ለእርሶ በየቀኑ የሚያበረታዎት ምንድን ነበር? በአገልግሎት ዘመኖትስ አይምሮት ውስጥ የሚፋጩ አንዳንድ ጊዜ የማይቀበሏቸውስ ነገሮች ምን ነበሩ? በጠቅላላ ባስተዳደሩ ህብረተሰብ ይወቀስ የነበረ ህዝብ ማህደሩን ያጠብ ነበረ የሚለው እኔ ለመቀበል ይቸገራሉ። ምንጊዜም በልማት በእድገት ላይ ያለ ስለሆነ ማንኛውም በእድገት ያለ ሀገር ሁሉም ነገር አልጋ ባልጋ አይደለም እና ልማትን የሚተረጉመው ችግሮችንም ችግሮችን ብንቻሉ እንዲችል እየቀረስ እየታገል እያደግ እንድንሄድ ነው እንጂ ልማት ሲምፕል ቢሆን እና በፍላጎት ብቻ የሚመጣ ከሆነ ቀላል ነው ማለት ነው። ስለዚህ በልማት ጎዳና የዛም ደግሞ በእድገት ጎዳና ያለች አገር ምንጊዜም ቢሆን ቅፋት መኖሩ አይቀርም። ቻለንጆች አሉ፣ የልማት ቻለንጆች ናቸው። ስለዚህ እዚህ ላይ ቻለንጆችንም እየታገል ከጊዜ ወደ ጊዜ ደግሞ በድምር እያደግ ነው መሄድ ነው እና በዚህ ውስጥ ሆነ ነው። እዚህ ላይ አንዱን ቻለንጅ አልፈህ ሌላውን ስትሻገር ነው ልማት፣ የልማት ትርጉም ስለዚህ ሊያስሰራ የሚችል ወይ የጠበበ ነገር ነበረ ብሎ ለማሰብ አልችልም። እኔ የሄድበት ጉዞ ከጓዶቼ ጋር በመሆን ኢንተረስቲንግ ነበረ። አሁንም ቢሆን ጉዞአችን ያው ረጅም ነው ለማለት ነው የምፈልገው። በጣም ነው የማመሰግነው። አቶ ታደሰ ኃይሌ ለረጅም ጊዜ በኢትዮጵያ በተለይ በንግድና በኢንዱስትሪ ፖሊሲ አመራር ላይ በመንግስት ባለስልጣንነት በሚኒስትርነት በሚኒስትር ዴታነት ያገለገሉ ናቸው። በጣም አመሰግናለሁኝ ለሰጡን ማብራሪያ መልካም ጡረታ እመኛለሁ። ዶክተር ዳኛቸው አሰፋ በአዲስ አበባ ዩኒቨርሲቲና በሌሎች የትምህርት ተቋማት የፖለቲካ ፍልስፍና መምህር ናቸው። ጠቅላይ ሚኒስትር አብይ አህመድ በጡረታ ያገለሏቸው በተለያዩ የምርምርና ጥናት ተቋማት እንደዚሁም በጠቅላይ ሚኒስትሩ ቢሮ በአማካሪነት በአሁኑ ወቅት ያገለግሉ የነበሩ ባለስልጣናትን በጡረታ መገለል እንዴት ያዩታል ብዬ ጠይቄያቸው ነበር። ይሄ ውሳኔ መቼስ የግድ መደረግ ያለበት ነው። እንዴት ብትለኝ እኚህ ጠቅላይ ሚኒስተር በህዝብ ግፊት የመጡ ጠቅላይ ሚኒስተር፣ በስንት ትግል የመጡ ጠቅላይ ሚኒስተር፣ ለውጥ ለማምጣት የመጡ ጠቅላይ ሚኒስተር፣ የድሮውን አመራር ይዘው ሊቀጥሉ አይችሉም። ይሄ ሲምቦሊካሊም ለውጥ መደረግ አለበት እና አቦይ ስብሐት እና አቦይ ጸሀዬ የህዋት ሊጋባዎች መነሳት ነበረባቸው። ያን እያደረጉ ነው። ህዝቡም የሚጠብቀው ይሄንን ነው። አሁን የህዝብ ድጋፍ በትልቁ ባለበት ሁኔታ ላይ እሳቸው ቦልድ የሆነ የበር ያለ እንቅስቃሴ ያካሄዱ ነው ያለው እና ህዝቡም በጣም ደስ ብሎታል። እንደነ ካሱ ይላል አይነት በጣም ህዋታዊ የሆኑ ግለሰቦች ሌሎችም አሉ። ምንም እንትን የለውም ትክክለኛ ነገር ነው ያለው። ይሁድን ሁለት ቦታ ላይ ነው ስልጣን የሚያርፈው። አንድ፣ ጠረጴዛ ዞራ ላይ ያሉ ባለስልጣናት፣ ሁለት ደግሞ ብረቱን የጨበጡት ሹመኞች ላይ ነው። አሁን የመጀመሪያውን ጀምረዋል፣ ወደ ሌላ ይሸጋግራሉ የሚል እምነት አለን። ጉልበትና ብረት አለበት አካባቢ። ስለዚህ የጠቅላይ ሚኒስትር አብይ አህመድ በተለይ በኢህአዴግ የድርጅታዊ ስልጣንና መዋቅሩን እንደዚሁም የስልጣን ማዕከላትን እየቀየሩ ነው ነው የሚሉት። ለምንድን ነው ይሄስ መደረግ ያለበት በእርስዎ እይታ? ምንም ምንም በቃ ይሄ መቀየር አለበት ለምን። እሳቸው በኢህአደግ ብቻ የተሰየሙ አይደሉም። የህዝብ ግፊት በተለይ የኦሮሞና የአማራ ህዝብ እንቅስቃሴና ዋጋ የከፈለበትን ስልጣን የጨበጡ ስለሆኑ እንደዚህ ገብቶ ያወጣቸውን ህዝብ ታሳቢ በማድረግ ነው። እና የራሳቸውን ልዕልና ማሳየት አለባቸው በጎ ይዘዋል ሰው ካለው ወጥቆ ፕሮጀክት ልትሰራች ግልጽ ነው እና እሳቸውም ቢሆኑ ዝም ብሎ የድሮ ቅጥያ ናቸው ወይስ አይደሉም ለሚለው መልስ ምንድን ነው ቅድም እንዳልኩ እንደዚህ አይነት እንቅስቃሴ እንደዚህ አይነት ለውጥ በምናይበት ጊዜ ነው ዝሙ እየተከተለ ነው ላለሁ እሺ በጣም ነው የማመሰግነው ዶክተር ዳኛቸው አሰፋ በተለያዩ ዩኒቨርሲቲዎች የፖለቲካ ፍልስፍና መምህር ናቸው አመሰግናለሁ ለሰጡኝ ማብራሪያ Welcome to the news. Thank you. የምትከታተሉት ጋቢና ቪኦኤ ነው። ወደ ተከታዩ ዘገባችን ስናልፍ ስቱዲዮ እንግዳ ይዘናል። ከስድስት ዓመት ተኩል እስር በኋላ በቅርቡ ከእስር የተለቀቀው ጋዜጠኛ እስክንድር ነጋ እዚህ ዋሽንግተን ዲሲ የሚገኘው ስቱዲዮችን ተገኝቶ ለዝግጅት ክፍላችን ከዝግጅት ክፍላችን ጋር ሰፋ ያለ ቃለ መጠይቅ አካሂዷል። ውይይቱን ያደረገው ከባልደረባ የጽዮን ግርማ ጋር ሲሆን ዛሬ ስለ ቤተሰብና ጋዜጠኝነት ሙያ የተወያዩበት ነው። ቀዳሚው ክፍል ቀጥሎ ይቀርባል። እስክንድር ነጋ በቅርቡ ነው ከእስር የተፈታው። ከስድስት ዓመት ተኩል በኋላ ነው ከእስር የተፈታኸው። እንግዲህ ከዛ በፊት ደግሞ ሰባት ጊዜ በተለያዩ ጉዳዮች በተለያዩ ጊዜዎች ታስረሃል። እንኳን ወደ አሜሪካ ድምፅ ስቱዲዮ በሰላም መጣ። በጣም አመሰግናለሁ ጽዮን፣ በጣም ደስ ይለኛል ስለተጋበዝኩኝ አመሰግናለሁ። ክብርም ይሰማኛል። እግዜር ያኮያቸው እስክንድልር፣ ግን ወንደው ወደ ጥያቄው ከመግባታችን በፊት ዋሽንግተን ዲሲ የሚገኘው ቢሯችን ጋብዘንህ ስትመጣ ብዙ ጊዜ እንግዶች ስንጋብዝ እዚህ አካባቢ ሲደርሱ ወተን እንፈልጋቸዋለን። በየቱ ጋር ናችሁ? በየቱ ጋር ነን? እዚህኛው መንገድ ላይ ነን እንላለን። አንተ ግን እንደው ልክ እንደ አሜሪካ ድምጽ ሰራተኛ ቀጥ ብለህ በር ላይ ነው ያገኘን፣ እና ዋሽንግተን ዲሲ እናንተ ያላችሁ ዝምድና ምንድን ነው? ብዙ ዘመን ኖር ያለ ዋሽንግተን እዚች ቢሮ ገብቼ ባላቅም፣ እዚህ ፊት ለፊት እንደምታውቂው ሜዳ አለ፣ ሞል አለ። ዋሽንግተን ሞል ይባላል። በጣም ትልቅ ሜዳ ነው። ዋሽንግተን ሞል ላይ የመጣ ሁሉ ጊዜ ጆግ አደርግ ነበረ። በየቀኑ እሮጣለሁ ጠዋት ጠዋት እና እዚህ አካባቢ ኖር ነበረ። ትንሽ ራቅ እዚህ ሰፈር ማለት ነው። ትንሽ ራቅ ይላል፣ ብዙ ሩቅ አይደለም። ትንሽ ብሎክስ አለፍ ብሎ ኖር ነበር። ሁልጊዜ በዚህ በኩል አልፍ ነበረ። ስለዚህ ይሄ ሰፈር እኔ በደንብ ማቀው ሰፈር ነው። ራሴ ወደ ድሮ ሰፈር የተመለስኩት ዋሽንግተንም እኔ ያደኩባት ከተማ ነች። ሳንፎርድ ነው የተማርከው የመጀመሪያ ደረጃ ትምህርትን፣ ከዛ ሃይ ስኩል እዚህ ተምረሃል። የት ነው የተማርከው? እዚህ ዋሽንግተን ዲሲ አካባቢ ነው ወይስ ወደ ሜሪላንድ ነው? ብዙ የተማርኩት አክቹዋሊ ስታንፎርድ ነው። ስታንፎርድ የመጀመሪያ ሁለተኛም ደረጃ ትምህርቴን ተምሬያለሁ። እዚህ ደግሞ በማርበት ጊዜ አሜሪካን ዩኒቨርሲቲ የሚባል አለ እዚህ ዋሽንግተን ዲሲ ውስጥ፣ እዛ ተምሬያለሁ። ሃይ ስኩል አልተማርክም? እዚህ አሜሪካን ዩኒቨርሲቲ ብቻ ነው የተማርከው? አሜሪካን ዩኒቨርሲቲ ነው፣ ወደ መጨረሻ ላይ ነው የመጣሁት። እስቲ ስለመጣህበት ሁኔታ የምንወሰድህ አቀባበል በጣም ትልቅ ነበረ፣ ብዙ ሰው የመጣበት አቀባበል ነበር። እና እንግዲህ ጋዜጣ ላይ ነው ለረጅም ጊዜ የሰራኸው። ጋዜጣ ላይ የሚሰሩ ሰዎች ደግሞ በመልክ አይታዩም፣ አይታወቁም። ስለዚህ ስትታሰር የነበረው ሰዎች የሚለዩ የሚያውቁህ እና ስትፈታ ያለው ልዩነት ያለው ይመስለኛል። እና ምን አልክ ስትወጣ ከኤርፖርት ውስጥ ያን ሁላ ሰው ስታይ በጣም ነው ደሳለኝ ደስ ያለኝ እልሻለሁ። ግን አንድ ነገር ደግሞ እገነዘባለሁ። ያ አቀባበል በግል ለእኔ የተደረገ አቀባበል አይደለም፣ ለትግሉ የተደረገ አቀባበል ነው። ለሰላማዊ ትግል እኔ ረዥም ዘመን ህይወቴን በሙሉ ያሳለፍኩበት ማለት ነው። ያለፉትን ሁለት አስርት ዓመታት በሰላማዊ ትግሉ ላይ ነው የነበርኩት እና ለዛ የተደረገ አቀባበል ነው። ያንን ግንዛቤ ውስጥ አስገብቼ ነው ደስታ የተሰማኝ እንጂ በግል ለእኔ እኔ ማለትም የተለየ ነገር ስለሰራው ወይም ከሰው የተለየ ዋጋ ስለከፈልኩ የተደረገልኝ አቀባበል ነው የሚል እንትን አልነበረ ብዥት አልነበረብኝም እና የለፋንበት ነገር ፍሬ አስገኝቷል ውጤት አስገኝቷል ረዥም ጊዜ ፈጅቶብናል ግን ኢትዮጵያን ወደ ለውጥ ጎዳና ውስጥ እኮ ከቷታል ይሄ የሰላማዊ ትግሉ የሰላማዊ ትግሉ ፍሬ ነው እና ያ ይሁና የዛ እዛ ያመጣው ፍሬ በመሆኑ በጣም ደስታ ሰምተኛል። በነገራችን ላይ ይሄ የሰላማዊ ትግል በሚመለከት ከዚህ በፊት ለተደረገው ብቻ አይደለም። አሁንም ገና የሚጠብቀን ሰላማዊ ትግል አለ። የተነሳንበት ሰላማዊና ዲሞክራሲያዊት ሀገር የመገንባት ሂደት ገና አልተጠናቀቀም። ሽግግር ወቅት ላይ ነን። ስለዚህ በአንድ በኩል ይሄ ህዝብ ወጥቶ ሲቀበለን፣ አዎ ከዚህ በፊት የከፈላችሁት መስዋዕትነት እውቅና እንሰጣለን፣ ግን አሁንም አደራ አለባቸው እያለን ነው ከዚህም በኋላ የተሰጠን ትልቅ አደራ አለ። በዚህ እስኪ ወደ ቤተሰብ እንሄድ፣ የፖለቲካ ጉዳይ ሳንገባ እና በዚህ የአቀባበል ስነስርዓት ላይ ከአምስት ዓመት በኋላ ቤተሰቦችህንም ያገኘህበት ነው። ከእስር ቤት ስትወጣ አዲስ አበባ ላይ ስላልነበሩ ቤተሰቦች፣ ከቤተሰብ ጋር ያለው ርቀት በመሀል በእስርም እንደገና ደግሞ በአጠቃላይ በምትሰራውም ሁኔታ ከቤተሰብ ጋር ያለው ክፍተት ወይም ርቀት ያሳደረብህ ተጽዕኖ የለም ለምሳሌ እንደው ከባለቤት ጋር የፍቅር ጊዜ የትዳር ጊዜ የምትሉ ነበራችሁ? ከሰርካለም ጋር እንግዲህ እኔና ሰርካለም ከተገናኘን አሁን ሀያ ዓመታችን ነው። ገና ከትምህርት ቤት ስትወጣ የተገናኘ ነው። ሀይ ስኩል ስትጨርስ ነው የተገናኘ ነው። እና አሁን ሀያ ዓመት ሆኖ ነው። በዚህ ሀያ ዓመት ውስጥ እኔና ሰርካለም እረፍት ኖሮን አያውቅም። በትግል መድረኩ ላይ የተገናኘ ነው። በፕሬሱ መድረክ ላይ የተገናኘ ነው። ሀያ ዓመቱ የሚያለፈው በዋናነት ስለ ግል ሕይወታችን እያሰብን ሳይሆን ስለ ትግሉ እያሰብን ነው። ስለ ዲሞክራሲው ጥያቄ እያሰብን ነው የግል ህይወት ባልኖረ ነው ያቀ እኔ በእንግሊዘኛ ነው ማቀው እኛ ህይወታችንን ዶሚኔት አድርጓል ተቆጣጥሮታል አይደለም የምንለው፣ ህይወታችንን ዲፋይን አድርጎታል። ህይወታችን ምን እንደሆነ ትግሉ ነው የወሰነልን ማለት እችላለሁ። እና ከሰርካለም ጋር የግል ህይወት እንዳላሳለፍን እስር ቤት ቁጭ ብዬ ይህን አስብ ነበር አንዳንድ ጊዜ እና በጣም አዝናለሁ። ከራሴ ይልቅ ለሰርካለም አዝንላታለሁ። በነገራችን ላይ እ ከአንድም በላይ ልጅ ለመውለድ እንፈልግ ነበር በአጋጠመኝ እስር ሳቢያ ያንን ማድረግ አልቻለም። ስለዚህ ይህን እያሰብኩኝ ስለሰርካለም በጣም አዝንላታለሁ። እንደገና ብቸኝነት፣ ብቻዋን ለመኖር ተገድዳለች። ከሁሉም በላይ ደግሞ ከሀገር ቤት ወጥታ እዚህ ለመምጣት ተገድዳለች። በፍቃደኝነት አይደለም የመጣችው ፈልግ፣ አይደለም የመጣችው፣ የግድ አስፈላጊ ስለነበር ነው በዛ ወቅት የመጣችው። እና እስርን ለማምለጥ ነው የመጣችው። እዛ በትቆይ ኖሮት ትታሰር ነበርና እሷ ጋር ስመጣ ይህንን እያሰብኩኝ የመጣት። በሌላ በኩል የልጄ ነገር አለ። ልጃችን የተወለደው እንደ አንቺ እንደምታውቂ እስር ቤት ውስጥ ነው፣ እና በትግል ውስጥ ነው የተወለደ። አብዛኛውን የእርግዝናዋን ዘመን የሚያሳለፈችው እስር ቤት ነበረ። እና ይሄ በትግል ውስጥ የተወለደ ልጅ ነው። ከእስር ቤት ከወጣም በኋላ ረፍት አላገኘ ነው። ኢትዮጵያ ውስጥ በነበርንበት ጊዜ ለምን ከእስር ቤት ከወጣን በኋላ እንደገና ወዲያው ጭቅጭቅ ነው የተጀመረው። ፍቃድ ስጡንና ወደ ስራችሁ እንመለስ፣ ፍቃድ አንሰጣችሁ የሚል ጭቅጭቅ ነው የተጀመረው። ያ ትንሽ ቆይቶ ተገለባብቶ እኔን ወደ እስር ቤት መልሶኛል። እነሱም ከዚያ በኋላ ለመሰደድ ተገደዋልና በዚህ ሂደት ውስጥ ናፍቆት አባቱ ማን እንደሆነ አያውቅም። አሁን ግን ተፈተህ መተህ ስታገኘው አወቀ። እንዴት ነው ስሜቱ? እንዴት ሆነ? ጊዜ ጊዜ ይፈልጋል አባቱን ለማወቅ። በስም ነው የሚያውቅ እስክንድር የሚባል አባት እንዳለው ያውቅም እስክንድር ማን ነው የሚለውን ግን አያውቅም። ስለዚህ በጥንቃቄ ነው እየቀረበኝ ያለው። አልጠየቀህም? ምንድን ነው የት ነበርክ፣ ህይወታችን እንዴት ነው የሚቀጥለውስ የሚል ጥያቄ አላቀረበልህም? ለምንድን ነው ዴሞክራሲ ዴሞክራሲ የምትለው ይለኛል ብሎኛል። እንደገና ደግሞ ቁጭ ብለን በነጋታ ከመጣው በኋላ ከሁለት ቀን በኋላ እኔ እና እሱ ብቻ ሳሎን ቁጭ ብለን ኢትዮጵያ መለሳለሁ ስለው ስቅስቅ ብሎ አልቁሰል ስቅስቅ ብሎ አለቀሰ። ለምን ትመለሳለህ ስለዋይ ኃላፊነት አለብን፣ መመለስ አለብን። እዛም ያልተጠናቀቀ ስራ አለ። ያው አሁን ቅድም ላንቺ እንዳልኩሽ ስለው ስቅስቅ ብሎ አልቅሶ ነፍሴን ረብሿታል። እና ገና ነው የእሱ የመከራ ጊዜ፣ ከውልደቱ ጀምሮ እስከ ዛሬ ድረስ ቀጥሏል። ምናልባትም ከዚህ በኋላ ያልተጠናቀቀ ነገር ሊኖር ይችላል ብዬ እፈራለሁ። ግን በትግል ውስጥ ነው የተወለደው። ምናልባት ካደገ በኋላ ይገባዋል ብዬ አስባለሁ። ለጊዜው ግን ገና ልጅ ነው፣ ጨቅላ ነው። አብዛኛውን ነገር አይረዳም። አባት ነው የሚፈልገው እኔ ደግሞ ልሆን የሚገባሁን አባት መሆን አልቻልኩ። ቅድምም አሁን እየጠቀስከው ነገር አለ። ትግል ላይ ነን፣ የዲሞክራሲ ጥያቄ አለ። እንደዚህ ከትግሉ ጋር የሚሉ ነገሮችን የምትሰራው ወደ ስድስት ጋዜጦች ነበሩ እና የምትሰራው ከጋዜጠኝነት ጋር የተያያዘ ሙያ ነው፣ ጋዜጠኝነት ነው። ጋዜጠኝነቱን እና ትግሉን እንዴት ነው የምታየው? ጋዜጠኝነት ብለህ ትግል ስትል ሁለቱ አይቀላቀሉም፣ አይደባለቁም። ጋዜጠኝነት ትግል ነው ወይስ ሙያ ነው። ጥሩ ጥሩ ጥያቄ ነው። መጠየቅ የሚያለበት ጥያቄ ነው። በነገራችን ላይ የኔ ፍላጎት የኔ ነፍሴት ነው ያለሽ ያለው ያልሽን እንደሆነ እኔ ጋዜጠኝነት ውስጥ ነው ጋዜጠኛ ብቻ መሆን ነው የምፈልገው፣ ግን አገሪቱ ውስጥ ያለው ተጨባጭ ሁኔታ ይሄንን አልፈቀደልኝ፣ ጠልፎ አስገባኝ ትግል ውስጥ። ለምን ዲሞክራሲ በሌለበት ሁኔታ አምባገነን ስርዓት ባለበት ሁኔታ የመጀመሪያ ሰለባ የሆን ነው በሀገራችን ውስጥ ጋዜጠኞች ነው። ጋዜጠኛ ብቻ እንደምሆን ሁኔታዎች አልፈቀዱልንም። ስለዚህ ሁለት አማራጭ ነው ፊት ለፊታችን የተደቀነው አንደኛው የጋዜጠኝነት ዓለሙን ጥለሽ መውጣት ሁለተኛው አማራጭ ስራሽን እየሰራሽ በዛው ልክም ደግሞ ለመብትሽ መታገል ነው እኔ የመረጥኩት ይሄ ሁለተኛውን መንገድ ነው ስራዬንም እየሰራሁ ለመብትም አብሬ መታገል ነው ይሄ መብት ደግሞ የጋዜጠኝነት መብት ደግሞ በተናጠል ብቻ የሚጠበቅ አይደለም ትግል ምልሽ ለዚህ ነው የጋዜጠኛ መብት በአምባገናዊ ስርዓት ውስጥ የነፃነት ደሴት ሊሆን አይችላል የጋዜጠኛ መብት የአጠቃላይ መብቱ አካል ነው። የጋዜጠኛ መብት ሊጠበቅ የሚችለው አጠቃላይ ሀገራዊ ነፃነት፣ ሀገራዊ ዲሞክራሲያዊ መብቶች ሲከበሩ ብቻ ነው። ስለዚህ ሳንወድ በግድ ለአጠቃላይ ነፃነት መታገል አለ። ያ አጠቃላይ ነፃነት ከተከበረ በኋላ ግን ወደ ሞያችን እንመለሳለን። እኔ ኢትዮጵያ ውስጥ ዲሞክራሲያዊ ስርዓት ከተመለሰ በኋላ ትግል የሚባል ነገር ትቼ፣ ፖለቲካ የሚባል ነገር ትቼ ላይ ነው የማተኩረው። ያንን ለማድረግ ግን የግድ ዲሞክራሲያዊ ስርዓት መኖር አለበት። ስለዚህ ጋዜጠኛ ለመሆን ለኢትዮጵያ ብቻ አይደለም የትኝ ሀገር ላይ ነው ጋዜጠኛ ለመሆን ንጹህ ጋዜጠኛ ለመሆን መጀመሪያ ዲሞክራሲያዊ ስርዓት መኖር አለበት። ቅድመ ሁኔታ ነው። ዲሞክራሲያዊ ስርዓት በሌለበት ሁኔታ ጋዜጠኛ መሆን አይቻልም። መሆን የሚቻለው ምንድን ነው? ተንበርክኮ መስራት ይቻላል። ራስሽን የገታሽ ሰልፍ ሰንሰርሺፕ የሚባለው በራስሽ ላይ ራስሽን ሳንሱር እያደረግሽ መስራት ይቻላል። እውነተኛ ጋዜጠኛ ሆኖ ግን መስራት አይቻልም። እኔ ደግሞ እውነተኛ ጋዜጠኛ መሆን ሆኖ መስራት አለብን ነው። እውነተኛ ጋዜጠኛ ሆነን ካልሰራ የጋዜጠኝነትን ተልእኮ መሰረታዊ ተል። ከዳር አደረሰም አልታመን ነው ማለት ነው። ለሙያችን ሳንታመን ለሕዝብ መታመን አንችልም። ለሙያችን ሳንታመን ለእውነት መታመን አንችልም። የጋዜጠኛ ጠኛ ትልቁ ተግባር ደግሞ እውነትን ፈልፍሎ ማውጣት ነው። ስለዚህ እሱን በኢትዮጵያ ውስጥ ሙያውን ለማካሄድ የሚያስችል ስርዓት እስከሚመጣ ድረስ እየታገልኩ ቆይቼ እሱ ስርዓት ሲመጣ ደግሞ ወደ ሙያ ሄዳለው ነው። እሱን ትግል የምታደርገው በምንድን ነው? አ እንዳልኩሽ እሱ ሙሉ ለሙሉ ጋዜጠኝነቱን ትተናደለ ተተናደለ ከጋዜጠኝነቱ ጎን ለጎን የዲሞክራሲ አክቲቪስት ነው ለመሆን ተገደናል። ይሄኔ ብቻ አይደለም ለሌሎችም ጋዜጠኞች የገቡበት ሁኔታ ነው። ጋዜጠኝነቱን አንተ ጋዜጠኝነቱ እኛ በእስክሪፕቶችን ነው የምንታገለው በዋናነት በዋናነት ሙያችን እናይከላል። ጎን ለጎን ግን ለመብታችን ነው የምንታገላለን። በሰላማዊ መንገድ እንታገላለን። እኛ ጠመንጃ እናነሳ፣ እኛ መሳሪያችን ስክሪፕቶችን ነው። እኛ መሳሪያችን ልሳናችን ነው። አክቲቪዝም የምንለው ይሄንን እና የግድ በዚህ ውስጥ ለማለፍ እንገደዳለን ለማለት ነው። እንዳልኩሽ እኔ ዲሞክራሲያዊ ስርዓት ይምጣ እንጂ ንጹህ ጋዜጠኛ ተራ ጋዜጠኛ ሆኜ መስራት እንፈልገው። እስከዛ ድረስ ግን ለመብት ይታገላለሁ፣ ለአጠቃላይ ለሀገሪቷ ውስጥ ላለው ዲሞክራሲያዊ መብት ይታገላለሁ። በስክሪፕቶ የምታገላለሁ፣ እንደ አክቲቪስትም ሆኜ ለሰብአዊ መብትና ለዲሞክራሲ ይታገላለሁ። ጋዜጠኛ ሰርካለም ፋሲል ባለቤትህ፣ እሷም ጋዜጠኛ ነበረች፣ አንተም ጠቅሰኸዋል። በእስር ቤት ውስጥ ነው ረጅም ጊዜ የእርግዝና ጊዜዋን አሳልፋ የወለደችውና ይታወቃል እንግዲህ እሱን መድገም እንዳይሆን ስለዚህ የእሷን እና አስራ ሁለት ዓመት ልጅህ ነው ናፍቆት እስክንድር ከእነሱ ጋር ያለህን የህይወት ትስስር ለዚህ ሙያ ላመንክበት ነገር እየከፈልኩት ነው እያልክ ነው መቼ ነው ወደ እነሱ የምትመለሰው ወይም ይህንን ወደዚህ ህይወት የምትመለሰው መቼ ነው ያስቀመጥከው የጊዜ ገደባ አለ ያሰብከው ነገር በአላማ ካልተሳካ አይኖርህም የቤተሰብ ሁኔታ ስለ እሷ አሳስበሃል አስብበታለሁ በነገራችን ላይ እኔ ብቻ አይደለም። እዚህ ትግል ውስጥ ያለሁት ባለቤትም ሰርካለምም አለች። ስትሰደድም የትግሉ አካል ለመታገል ነው እሷ የተሰደደችው ዝም ብላ እጇን አጠጥፋ ለመቀመጥ አይደለም። እና የሰርካለምም ሆነ እኔ ወደ ግል ህይወታችን አንገባም ጥያቄው እስከሚመለስ ድረስ። ጥያቄው ሲመለስ ነው ወደ ግል ህይወታችን የምንገባው። አብረን ያለንበት ትግል ነው። እሷ ከጎን ሆና እኔ እየታገልኩኝ አይደለም፣ አብረን እየታገልን ነው። ከእስክንድር በስተጀርባ ማን አለ ብሎ ለሚጠይቅ ሰው ግንቦት ሰባት አይደለም። ይህ መቶ መቶ ማረጋገጥ እፈልጋለሁ። እኔ ግንቦት ሰባት አባል አልነበርኩም፣ አሁንም አይደለሁም፣ ወደፊትም አልሆነም። ከኔ በስተጀርባ ያለችው ሰርካለሆች ጽዮን ግርማ ከእስክንድር ነጋ ጋር ያደረገችው ቆይታ ቀጣይ ክፍል በምሽቱ ሶስት ሰዓት በሚቀርበው ዝግጅታችን የምናሰማ ይሆናል። ተጨማሪውን ውይይት ደግሞ በነገው ክፍል ሁለትን ይዘን በጋቢና እንመለሳለን። ቪዲዮን ለመከታተል ደግሞ ፌስቡክ አት ቪኦ አማሃሪክ ላይ እንደዚሁም በድረ ገጻችን ቪኦኤ ኒውስ ዶት ኮም ስላሽ አማህሪክ ላይ ታገኛላችሁ። ወደ ተከታዩ ዘገባችን ስናልፍ ወደ ሆሊውድ ነው የምናመራው። በሆሊውድ አውራ መንገዶች ላይ በፊልሞች ላይ የምናያቸውን ገጸ ባህሪያት አልባሳት ለብሰው ከጎብኚዎች ጋር ፎቶግራፍ በመነሳት በሚያገኙት ሽርፍራፊ ገንዘብ ይተዳደራሉ። እነዚህ አፍሪካውያን ሕልማቸው አንድ ቀን እንደሚሳካና በሆሊውድ ፊልሞች ላይ የመተወን እድል ይገጥመናል ብለው የሚያስቡ ናቸው። ከእነዚህ መካከል አንዷ ናይጄሪያዊ ናት። ባልደረባችን አርዙማ ኮምፓወሬ በስፍራው ተገኝቶ አነጋግሯት ነበር። መስታወት አራጋው ዘገባውን ይዛለች። በዓለም ታዋቂ ወደ ሆኑት የሆሊውድ አውራ መንገዶች እንኳን በሰላም መጣቸው። በሆሊውድ ፊልሞች ላይ የምናያቸው ገጸ ባህሪያትን አልባሳት ተላብሰው ከተለያዩ ሀገራት የሚመጡት ጎብኚዎችን በማዝናናት ላይ የሚገኙት በርካታ ሰዎች በዚሁ አውራ ጎዳና ላይ መመልከት አዲስ አይደለም። አማካ ከናይጄሪያ ወደ አሜሪካ ህልሟን ለማሳካት የመጣች ናት። ለጊዜው ግን በማርቨል አዘጋጅነት በቅርቡ ለእይታ የቀረበውን የሆሊውድ ስቶርም አውሎ ነፋስ እንደማለት ነው። ፊልም ላይ ያለችውን ገጸ ባህሪ አልባሳት ተላብሳ ከጎብኚዎች ጋር ፎቶግራፍ በመነሳት በምታገኛት ገንዘብ ኑሯን በመግፋት ላይ ትገኛለች። አንዳንድ ሰዎች ፎቶግራፍ ከኔ ጋር ለመነሳት ይፈልጉና እንዴት አይነት አቋቋም ወይም የፊት ገጽታ ማሳየት እንዳለባቸው አያውቁም። እንደ ፊልሙ ገጸ ባህሪያት የማስመሰል አወዳደቅ ወይም የፍርሃት ፊት እንዴት ማሳየት እንዳለባቸው እኔ ያሳያቸዋለሁ። ከዛ ከኔ ጋ የተነሱትን ፎቶግራፍ ሲያዩት በጣም ይወዱታል። ይህ ስራ ከሳቁና ከደስታው ጀርባ ገቢ ማስገባት ያለበት ቋሚ የቀን ስራ ነው። ወደዚህ ስንመጣ ነገሮች ሁሉ አልጋ ባልጋ ናቸው ብለን የምናስብ ከሆነ ህይወታችንን ውስብስብ ያደርገዋል። አንዳንዴ ብዙ ገንዘብ እናገኛለን ብለን አስበን ምንም ሳናገኝ ወደ ቤት የምንመለስበት ጊዜ አለ። ሆሊውድን ለመጎብኘት የሚመጡ አብዛኛዎቹ ሰዎች በየአውራ መንገዱ ከሚያገኟቸው የገጸ ባህሪያት አልባሳት ከተላበሱ ሰዎች ጋር ፎቶግራፍ መነሳት ገንዘብ እንደማያስከፍል ነው የሚያስቡት። በሆሊውድ ገንዘብ እንዴት መስራት እንዳለብህ ማወቅ ያስፈልጋል። እንደኔ በዚህ ስራ የተሰማሩ አፍሪካውያን ከፎቶግራፍ በኋላ ጎብኝ ገንዘብ እንዲሰጣቸው ለመጠየቅ ብዙም ድፍረት የላቸውም። አንድ ዶላር ዚጋ አለፍ ብሎ ደግሞ አምስት ዶላር። በዚሁ ስራ ለመሰማራት በመንገድ የቆሙ አዳዲስ መጤ ሰዎች ጋርም ትንሽ ቆም ብላ የማውሪያ ጊዜም አላት። እንዲህ እያለች ቀኑን ትገፋለች። ዋን ዴ አም ጎና ቢ ስታ። ሁልጊዜም በዚህ ስራ የመጡትን ሰዎች ሁሉ ማስደሰት አይቻልም። አማካ በየቀኑ የስቶርም ገጸ ባህሪን በመምሰል መልካም እድልን ለስራዋ በመመኘት ነው ቀኗን የምትጀምረው። ሆሊውድ ህልማችንን እውን የምናደርግበት ቦታ ነው ብዬ አስባለሁ። ስለዚህ ህልምህ እውን እስኪሆን ጥሩም ሆነ መጥፎውን በትዕግስት ማሳለፍ ይገባሃል ማለት ነው። አማካ እየተዳደረችበት ያለውን ስራ በተመለከተ በናይጄሪያ የሚኖረውና የመንግስት ባለስልጣን ለሆነው ባለቤቷ በግልጽ አልነገረችውም። ሆሊውድ እንዳለሁና አሁን የምሰራው ስራ ምን እንደሆነ በፍጹም አያውቅም። አሁን ግን ማወቅ አለበት። እናም በዚህ ስራ ብዙ ነገሮችን እንደተማርኩ እነግረዋለሁ። ታዋቂ ተዋናይ እስከምትሆን ድረስ ግን አማካ በሆሊውድ አውራ መንገዶች ላይ የምታገኛቸውን ጎብኚዎች እያስቆመች ፎቶግራፍ ከሷ ጋር እንዲነሱ ትንሽ ገንዘብም እንዲሰጧት መጠየቋን ትቀጥላለች። እንግዲህ የዛሬው ዝግጅታችን በዚሁ ተጠናቋል። ሁል ጊዜም ቢሆን አስተያየቶቻችሁን ፌስቡክ አት ቪኦ ኤ አማሪክ ላይ እንቀበላለን። አስቀድማችሁ የሰማችሁትን የእስክንድር ነጋን ቃለመጠይቅን ፌስቡክ አት ቪኦ ኤ አማሪክ ላይ ታገኛላችሁ። ሀሽታግ ጋቢና ቪኦኤንም በትዊተር ላይ በመጠቀም ተከተሉን። አስተያየቶቻችሁን አገሩን ስናስተናግዳችሁ ያመሸ ነው። እኔ ጽዮን ግርማና ሄኖክ፣ እኔ ደግሞ ሄኖክ ሰማግዜን ነኝ። ዝግጅታችንን በቴክኒክ ያቀነባበረው ሞክቢል ሞክ ቀቢል ያበሮ ነው። በነገው እለት ረመዳን ጾም ይጀምራል። ረመዳን ከሪም እንላለን። ለሁላችሁም ለሞክቢልም መልካም ምሽት።